አቶ ልደቱ አያሌው በሌላ አየር መንገድ ወደ ሀገራቸው ለመሄድ መዘጋጀታቸውን ገለጹ። ፖለቲከኛው አቶ ልደቱ አያሌ ወደ ሀገር ቤት ለመመለስ ትኬት ቆርጬና አስፈላጊውን ሰነድ አሟልቼ አውሮፕላን ጣቢያ በሰዓቱ ቢገኝም የኢትዮጵያ አየር መንገድ እንዳልሳፈር ከለከለኝ ሲሉ ለአሜሪካ ድምጽ ተናግረዋል። የአየር መንገድ አትላንታ ቢሮ ኃላፊዎች ከዋናው ቢሮ እርሳቸውን ማስተናገድ እንዳይችሉ የክልከላ ትዕዛዝ እንደተሰጣቸውና ክልከላውን በአሜሪካ የኢትዮጵያ ኤምባሲ ማስነሳት ከቻሉ ብቻ እንደሚያስተናግዷቸው እንደገለጡላቸውም ተናግረዋል። አቶ ልደቱ ቀኑን ሳይጠቅሱ በሌሎች አየር መንገዶች ትኬት በመቁረጥ በቅርቡ ወደ ሀገራቸው ለመመለስ ማሰባቸውን ለአሜሪካ ድምጽ ጨምረው ተናግረዋል። በዚህ ጉዳይ ላይ የኢትዮጵያ አየር መንገድን በኢትዮጵያ በዩናይትድ ስቴትስ የኢትዮጵያ ኤምባሲንና የኢትዮጵያ ኢሚግሬሽንና ዜጎች አገልግሎት ኃላፊዎችን ምላሽ ለማካተት ያደረግነው ጥረት አልተሳካም። አስማማየ ነው ዘገባ አለሁ። በኢትዮጵያ ፖለቲካ ታሪክ ውስጥ ረጅም ዓመታትን ባስቆጠረ ተሳትፏቸው የሚታወቁት አቶ ልደቱ አያሌው በአሜሪካን ሀገር ሲከታተሉ የነበረውን ሕክምና ጨርሰው ወደ ኢትዮጵያ ለመመለስ ለጉዞ የመረጡት የኢትዮጵያ አየር መንገድ እንዳይሳፈሩ እንደከለከላቸውና በሌላ አየር መንገድ ወደ ሀገራቸው እንዳይመለሱ ተናግረዋል። በቀጣይ የማደርገው ምንድን ነው? ሌሎች አየር መንገዶች አሉ ወደ ኢትዮጵያ በረራ የሚያደርጉ በእነሱ ትኬት ቆርጬ ሀገር ይገባለሁ እገባለሁ። ከፈለገ መንግስት መረጃ አለኝ ጠረጥረዋለሁ ካለ ሊያስረኝ ይችላል። በሕግ ለመጠየቅ ዝግጁ ነኝ። ንጽሕና አይን አውቃለሁ። ንጽሕና አይንም ስለማውቅ ነው መንግስት በዚህ ደረጃ ከሰዋለሁ እያለ በሽብርተኝነት ወደ ሀገር የሚሄደው ሙሉ በሙሉ በራሴ ስለምተማመን ነው። እና ደግሞ ሰላማዊ ታጋይ ስለሆንኩ እና ከሚግሬሽን ጋር ምንም የሚያያይዘው ነገር የለም። ህዝባዊ ፓስፖርት ነው ያለኝ፣ የታደሰ ፓስፖርት ነው። ስለዚህ ከዛ ደግሞ ኢትዮጵያ አላስገባም ብሎ ደግሞ ሊመልሰኝ አይችልም። ምክንያቱም ሌሎች መንግስታት ቪዛ ሳሊዝ ሊያስገቡኝ አይችሉም፣ መብታቸው ነው። ምክንያቱም የነሱ ዜጋ አይደለም። ኢትዮጵያ ግን ለመግባት ቪዛ አያስፈልገኝም፣ ፓስፖርት ብቻ ነው የሚያስፈልገኝ፣ ዜጋ መሆን ብቻ ነው የሚያስፈልገኝ። ይህን ደግሞ አሟላለሁ እና ይሄ በእውነት በጣም የሚያስቅ፣ የሚያስገርም፣ የሚያሳዝን ነገር ነው እና መግባት አይቀርም። ኢትዮጵያ እገባለሁ በሌላ አየር መንገድ ሄዳለሁ። ግን ያሳዝናል። አንደኛ በጣም ስመጥር የሆነ የኢትዮጵያ አየር መንገድን ስማቆሸሽ ነው እንደዚህ አይነት ነገር ማድረግ፣ ምክንያቱም መንግስት ራሱ ህግ አላከብር ብሎ የኢትዮጵያ አየር መንገድን ህግ እንዲጥስ ነው እያደረገ ያለ አቶ ልደቱ ለረጅም ጊዜ አቆያቸውን ህክምና ጨርሰው ወደ ኢትዮጵያ ለመመለስ ትኬት ቆርጠውና አስፈላጊውን ሰነድ አሟልተው አትላንታ የሚገኘው አውሮፕላን ጣቢያ በሰዓቱ ቢገኙም የኢትዮጵያ አየር መንገድ እንዳይሳፈሩ እንደከለከላቸው ለአሜሪካ ድምፅ ተናግረዋል። በዚህ ሀገር ጠዋት ሶስት ሰዓት ተኩል ላይ ነበረ በረራዬ እና ያው የታደሰ ፓስፖርት ነው ያለኝ ቫሊድ ነው። ትኬቴም አስቀድሞ የተረጋገጠ ወይም ኮንፈርም እንደሆነ ትኬት ነው ያለኝ። ስለዚህ ውጭም ቤትም አለም ታይቶ ስለማይታወቅ በረራ አከለከላለሁ ብዬ አላሰብኩም። እዛ ኢትዮጵያ አየር መንገድ በሰዓቱ ደረስኩ ጨዋት ከጠዋቱ አስራ ሁለት ሰዓት እና እዛ ትኬት ኦፊስ ፍሮንት ዴስክ ላይ ያሉት ሰዎች ፓስፖርቴን ስሰጣቸው የቦርዲንግ ፓስ ለማግኘት ማለት ነው። ከዛ ትኬቴን ማግኘት አልቻሉም መጀመሪያ ከዛ በኋላ የቆረጥኩት ትኬት ኮንፈርምድ መሆኑን ሪሲት ያለው መሆኑን ሳሳያቸው፣ ሱፐርቫይዘር ጠርተው አነጋገሩ። ሱፐርቫይዘሯ ስትፈትሽ ውስጥ ላይ ያው ክልከላ የተጣለ እንደሆነ እና በአሜሪካ የኢትዮጵያን ኤምባሲ አነጋግሬ የተለየ ፈቃድ ካልተሰጠ በስተቀር ወደ ኢትዮጵያ እንዳልበር ክልከላ የተጣለብኝ መሆኑን ነገሩኝ ማለት ነው። ከዛ በኋላ ያው አሰራሩ ሕገወጥ ስለሆነ እዛ ያለውን የኤሪያ ማናጀሩን ማነጋገር ይችል እንደሆነ ጠየቅኳቸው። ልጆቹ ፈቃደኛ ሆነው ማናጀሩን ጠሩልኝ። ማናጀሩም ያው መከልከሉን አሁን ዛሬ ነው ያየ ነው እና ያው የኢትዮጵያ አየር መንገድ ንብረትነቱ የኢትዮጵያ መንግስት ነው ከዛ ይመጣልን ትዕዛዝ ማክበር ነው የኛ ግዴታ ሌላ የምናውቀው ነገር የለም ስለዚህ ኤምባሲ አነጋግረህ የተለየ ነገር ካልተፈጠረ ወይም እንዲነሳልህ ካልተደረገ በስተቀር መብረር አትችልም አሉኝ ያው ወደ ቤት የተመለሱ የአየር መንገዱ አትላንታ ቢሮ ኃላፊዎች በነገሯቸው መሰረት ዋሽንግተን ዲሲ የሚገኘውን የኢትዮጵያ ኤምባሲ በስልክ ለማግኘት ጥረት ማድረጋቸውንና የሚመለከታቸው የኤምባሲ ኃላፊዎችን ማግኘት እንዳልቻሉም ገልጸዋል የኢትዮጵያ መንግሥት አቶ ልደቱ አያሌውን በሚያዝያ 22 ቀን 2015 ዓ.ም ለሽብር ተልዕኮ በህቡዕ አደረጃጀት ውስጥ ተገኝቷል በሚል ፎቷቸውን በመገናኛ ብዙኃን ካወጣቸው ታዋቂ ግለሰቦች መካከል አንዱ ናቸው። ይህ ቢሆንም እስካሁን ክስ እንዳልተመሰረተባቸው የሚናገሩት አቶ ልደቱ ወደ ኢትዮጵያ ለመሄድ የተነሱትም የሚከሰሱም ከሆነ በሀገራቸው ለመዳኘት በማሰባቸው ምክንያት እንደሆነም ይናገራሉ። እንግዲህ እኔ ምንም የሰራሁት ወንጀል የለም። ሰላማዊ የፖለቲካ ታጋይ ነኝ። እርግጥ ነው ከተወሰነ ጊዜ በፊት ከዓመት በፊት መንግስት በሽብርተኝነት ወንጀል ጠርጥሮኝ ወይም ደግሞ እንደሚፈልገኝ ይፋ አድርጓል በመገናኛ ብዙኃን የመሰረተው ክስ ግን እስካሁን ድረስ የለም። እኔ ግን ንጽሕናዬን ስለማውቅ እና ደግሞ በህግ መዳኘትን ስለማምን አገሬ ሄጄ የምጠየቀውም ነገር ካለ በህግ እጠይቃለሁ። ነገር ግን ወንጀል የለብኝም የተከሰስኩትን ነገር የለም። ስለዚህ ወደ ውጭ ሀገር የመጣሁት ለህክምና ነው። ህክምና ይና መጨረሻ ያለው መመለስ አለብኝ በሚል ነው እና ተጠያቂነትን ቢመጣ ተጠያቂ ለመሆን ነው የሄድኩት። እና በጣም የሚገርመው ነገር ይሄ ነው፣ በይፋ በመገናኛ ብዙሀን በሽብርተኝነት ወንጀል እፈልገዋለሁ ብሎ እኔም ሲናገር እንዳውም ከዛም አልፎ በኢንተርፖል ሁሉ አሲዤ ወደ ኢትዮጵያ እንዲመጣ አድርገዋለሁ ሲል የነበረውን ሰው እኔ በበጎ ፈቃድ በህግ ተማምኜ ወደ ኢትዮጵያ ሄዳለው ስል መከልከል ቤትም አለም ተደርጎ አያውቅም። ምክንያቱም መብትም የለውም፣ የኢትዮጵያ መንግስት እኔን ወደ ሀገር ቤት እንዳልገባ ለማድረግ ምክንያቱም ዜግነቴ ኢትዮጵያዊ ነኝ፣ ሌላ ሀገር የለኝም። አሁን የገለጹልኝን ጉዳይ በተመለከተ እየተከታተሉት ነበር፣ ምን ላይ ነው ያለው ጉዳዩ? ያው ጠበቃ ይዤ ያኔ ታስታውስ ከሆነ ሕክምና ላይ ያለው እንደዚህ ክስ አቀርባለሁ ሲል መንግስት፣ በቃ መንግስት ክስ የሚያቀርብ ከሆነ ሕክምና አይደል ቢሆን አቋርጭ ሄዳለሁ። ክስ ካላቀረበ ግን ያው ሕክምና ጨርሼ በራሴ ጊዜ ነው የምመለሰው ነው ያልኩት። ያው ቃሌና ክብሬ አሁን ሕክምና ሲጨርስ ለመመለስ ነው፣ ግን ከጠበቃ ጋራ ክትትል እናደርጋለን። እስካሁን የተመሰረተብኝ ክስ የለም። ቤቴን ከመፈተሻቸው በመገናኛ ብዙሀን ከመናገራቸው ውጭ የደረሰም መጥሪያ የለም፣ የተመሰረተም ክስ የለም። ግን ክስም መስርተው ቢሆን ወንጀለኛን እንደውም ፈልገ ትይዛለህ እንጂ አገሩ አይግባት ካለ መንግስት ካለ ዜጋ ነኝ በህግ የሚያስጠይቀኝ ነገር ካለ በህግ ይጠይቀኛል እንጂ ወደ አገሬ እንዳልገባ ሊከለክለኝ አይችልም። ማንም አገር የራሱን ዜጋ ወደ አገሩ እንዳይገባ ሊከለክል አይችልም። በጉዳዩ ላይ የተጠቀሰው የኢትዮጵያ አየር መንገድ ዋና ቢሮ ኃላፊዎችን በዚህ ጉዳይ ምላሻቸውን በስልክ ጠይቀናቸው የነበረ ቢሆንም ጥያቄውን በኢሜይል እንድናቀርብና ምላሽ እንደሚሰጡ በነገሩ መሰረት የአሜሪካ ድምፅ ጥያቄውን ቢያቀርብም እስካሁን ምላሽ ባለመስጠታቸው ማካተት ሳንችል ቀርተናል። የአሜሪካ ድምፅ ከኢትዮጵያ አየር መንገድ በተጨማሪ ዋሽንግተን ከሚገኝ የኢትዮጵያ ኤምባሲ ምላሽ ለማካተት ጥረት አድርጎ የነበረ ቢሆንም በኢሜይል እና በስልክ ያቀረብነው ጥያቄ ይህንን ዘገባ እስካጠናቀርንበት ድረስ ምላሽ አላገኘንም። በተመሳሳይ የፓስፖርት አገልግሎትን ጨምሮ ወደ አገር ውስጥ የሚገቡና የሚወጡ ሰዎች በተመለከተ ስልጣን ያለው የኢሚግሬሽንና ዜግነት አገልግሎት ኃላፊን ለማናገር ያደረግነው ጥረትም ሳይሳካልን ቀርቷል። የሁሉንም የመንግስት ኃላፊዎች ምላሽ የምናገኝ ከሆነ ለአድማጮቻቸው የምናቀርብ መሆኑን ከወዲሁ እንገልጻለን። አቶ ልደቱ አያሌው ወደ አሜሪካ ለህክምና ከመምጣታቸው በፊትም በኢትዮጵያ በእስር ላይ እንደነበሩ የሚታወስ ነው። ለአሜሪካ ድምፅ አስመማየ ነው ዋሽንግተን ዲሲ